ከ1987 ዓ ም በኋላ በትግራይ የተለያዩ አካባቢዎች በህዝብ ጥያቄ ሲቀርብበት የቆየው የወረዳ አደረጃጀት ችግሮች እስካሁን ድረስ በቂና ተገቢ ምላሽ እንዳላገኘ ይገለጻል። በየወቅቱ ከየአካባቢው የተወከሉ ቅሬታ አቅራቢዎች ወደ ትግራይ ክልል ማዕከል መቀለ እየመጡ የክልሉ መንግስት የህዝብ ጥያቄ ተቀብሎ እንዲፈታ ጥረት ሲያደርጉ ይስተዋላል። በክልሉ በወረዳ ደረጃ እንደራጅ የሚል ጥያቄ ካላቸው አካባቢዎች መካከል አንዱ የግርአልታ ህዝብ ይገኝበታል። ከህዝቡ ተወካዮች መካከል የሆኑት ተስፋዊ ጸጋይና ሰይፍ ኸላዩ የገር አልታና አካባቢ ህዝብ በአሁኑ ወቅት ወደ ተለያዩ ዞኖች ተካሎ ተገቢውን ጥቅም እያገኘ እንዳልሆነ ይጠቅሳሉ። የአካባቢ ህዝብ በወረዳ እንደራጅ ጥያቄ ማንሳት ከጀመረም ሀያ አመት ገደማ እንደሆነው ቅሬታ አቅራቢዎቹ ይገልጻሉ። በደርግ ጊዜ ነበረ፣ በሀይለስላሴ ነበረ። ከዛ ደግሞ ሰማኒያ ሰባት ነው ወረዳው የፈረሰ ጥያቄው ይህን ጥያቄ በተደጋጋሚ እየተጠየቀ ነው የመጣ ሀያ አመት ያደርጋል ማለት ነው። ስለዚህ በሁሉም አካባቢ አለ። ለምሳሌ በቦራ አለ፣ ቦራ ስለዋ ብዙ ጥያቄ ያለ ማይቀነጣል አለ። ቅሬታ ለማሰማት እስከ ርዕሰ መስተዳድር ዶክተር ደብረጽዮን መጥተዋል። መጥቶ ወደ ሶስት መቶ ሀምሳ ህዝብ ምናምን መጥተዋል። መጥቶ ያው ተወሰነ እንትን የሚሰማው አላገኘም። በቂ የሚሰማው አላገኘም። የልማቱ ተቋዳሽ ለመሆን ነው። ሌላ ጥያቄ የለውም። ልማት የለንም። እናቶች ይሞታሉ በወሊድ ጊዜ። አምቡላንስ የለም፣ ጽርጊያ የለም፣ መብራት የለም፣ ውሃ የለም። እነዚህ ነገሮች ለመፍታት ደግሞ የግድ ወረዳ በቅርብ መሆን አለበት ነው በትግራይ ለአመታት ሲነሳ የቆየው የወረዳ ንሁን ጥያቄዎች ለመፍታት የክልሉ መንግስት ሳይንሳዊ ጥናት ማድረጉ ይገልጻል። በአሁኑ ወቅት የተደረገው ጥናት በህዝብ ውይይት እየተደረገበት መሆኑም ሰምተናል። ትግራይን ዳግም የማደራጀት የተሰኘው ጥናት የመሩት የመቅለ ዩኒቨርሲቲው የማኔጅመንት ትምህርት ክፍል መምህሩ ዶክተር ተክላይ ተስፋይ በአዲሱ ጥናት መሰረት የወረዳ አደረጃጀት የተወሰነው አካባቢዎቹ ካላቸው ሀብት በመነሳት ነው ይላሉ። የህዝብ ቁጥር፣ የቆዳ ስፋት፣ በተደጋጋሚ የሚነሳ የህዝብ ጥያቄ እንዲሁም ሌሎች ጉዳዮች ደግሞ ለአዲሱ አደረጃጀት ግብአት እንደሆኑ ይገልጻሉ። ልማት ለማረጋገጥ የሚያስችል አሁን ላይ የሚፈለግ አደረጃጀት ምን ለመሰራበት ነው የሚል ጥያቄ ግን እንዳልኩ ደግሞ የሰው ጥያቄ ማለ ሪዝናብል የሆኑ ጥያቄዎች አሉ። የመልካም አስተዳደር ከተገቢ አገልግሎት ከማግኘት ተገቢ ጥቅም ከማግኘት አንጻር የሚነሱ ጥያቄዎች አሉ። እነሱም ይሄንን አደረጃጀት ለመመለስ በምናደርገው ጥረት ይመለሳሉ ላ ሉና አብዛኛው እስከ አሁን የህዝቡ ጥያቄም እግረ መንገድ ቢሆንም ተመልሷል። በአዲሱ ጥናት መሰረት አስራ ሰባት አዳዲስ ወረዳዎች በትግራይ የሚደራጁ ሲሆን ከዚህ በፊት የሚታወቀው የዞን አስተዳደር እንዲቀርም ምክር ሀሳብ ቀርበዋል። የዞን አስተዳደር በጥናታችን እንዳየነው አሁን ባለው አቋም ብዙ ደጋፊ እንዳልሆነ ለወረዳዎች የሚሰጠው ድጋፍ ብዙ እንዳልሆነ በጥናቱ የተካተቱ ብዙ ሰዎች ገልጸውልናል። ስለዚህ እንደ ፕሮፖዛል ያቀረብነው እኛ ወረዳዎችን የመወሰን ስልጣን ሰጥተህ፣ በቂ የሰው ሀይል መድበህ፣ በቂ ሪሶርስ መድበህ እራሳቸውን ችለው እንዲወስኑና የክልሉ መንግስት ደግሞ በሞኒተሪንግና የድጋፍ በቂ ሮል እንዲኖረው ይሄ አድርጎም ወረዳዎች ለሚወስኑት ውሳኔ ደግሞ ተጠያቂ እንዲኖሩ ማድረግ ይቻላል የሚል አቅርበናል። ውይይት ላይ ነው ያለው። ስለዚህ እንደዛ ሊሆን የሚችልበት ዕድል ሰፊ ነው። አዲሱ የወረዳ አደረጃጀት አስመልክተው የትግራይ ክልል ምክትር ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ሲናገሩ በቅርቡ ተግባራዊ ይሆናል ተብሎ የሚጠበቀው አደረጃጀት የህዝብ ችግር የሚፈታ ይሆናል ብለዋል። ክል ታፍት ግነት ክልል ስለነሳ ኮይና ትን ወረዳ ተትን ረጣ ቅድሚት ዘሰጉም ማለት አካባቢዎቹ ካላቸው ሀብት በመነሳት የሚደረግ ዳግም አደረጃጀት እያካሄድን ነው። ይህ ወደፊት የሚያስኬድ እንዲሁም እውቀት ላይ ተመሰርቶ ለማስተዳደር የሚረዳ ነው። ከአሁን በኋላ በጀምላ የሚመደብ ወረዳ የለም። አካባቢው ምንድን ነው፣ ወዴት ወረዳ ቢካለል ይሻላል የሚል ጥያቄዎች የሚመለስ ጥናት ነው የተካሄደው። ጥናቱ ተጠናቋል። የህዝብ አስተያየት ተጨምሮበት ለውሳኔ ቀርበው በዓመቱ የሚተገበር ይሆናል። በአሁኑ ወቅት በትግራይ ሰባት ዞኖች 34 የገጠር ወረዳዎች እንዲሁም 12 የከተማ አስተዳደሮች ይገኛሉ። لا دي دبلز جواب مليون عشري مغلا مغلق.